የመስኩ ባለሙያዎች የግርዛቱን አይነት ሶስተኛ ደረጃ ይሰጡታል። ከአነስተኛና ከመለስተኛው የሴቶች ግርዛት ቀጥሎ ከሴት ልጅ ብልት አብዛኛው ክፍል የሚቆረጥበትንና ትንሽ ቀዳዳ ብቻ በመተው የሚሰፋበትን አደገኛ የግርዛት አይነት። ይህ ጎጂ ባህላዊ ልማድ ከአምስት እስከ አስር ዓመት ዕድሜ ውስጥ ባሉ ልጃገረዶች ላይ በሶማሌላንድ በስፋት ይፈጸማል። የ53 ዓመቷ ወይዘሮ ሀሊማ ሀሰን ይህ አይነቱ የመዋለጃ አካል ትልተላ ከተካሄደባቸው የሶማሌላንድ ሴቶች አንዷ ናቸው። ዛሬም ድረስ የተገረዙበትን እለት ያስታውሳሉ። ሀሊማ ያኔ አያታቸው እንዴት እንደያዟቸው፣ ሕመሙና ከዚያም በኋላ ለቀናት መራመድ አለመቻላቸውን አሁንም አይረሱትም። ወጣት ሳለሁ ነበር የተገረዝኩት ራቅ ባለ አካባቢ በሚገኝ መንደር ውስጥ ነበር የምኖረው። ይህ ጎጂ ልማድ እኔን ብቻ ሳይሆን የኔን ትውልድም ነው የጎዳው። ትምህርት ቤት ሲዘጋ ቤተሰቦቼ የጋበዟት አንዲት አዛውንት ሴት ናቸው የገረዙኝ። በእሾህ ነበር የሰፉኝ። እሾሁንም እዚያው ተዉት። እሾሁ ታፋዬን እየወጋ ያሰቃየኝ ነበር። ፍጹም ለግምት አስቸጋሪ የሆነ ህመም ነበር። ወይዘሮ ሃሊማ የሰርጋቸው ዕለት ስፌቱ መላቀቅ ነበረበት። ከሰርጉ በኋላ ደግሞ እንደገና ተሰፋ። ዛሬ ወይዘሮ ሀሊማ በእርሳቸው የደረሰ በሌሎች እንዳይደርስ በሴቶች ላይ የሚፈጸም ማናቸውንም የብልት ትልተላ በእጅጉ ይቃወማሉ። በምህፃሩ ናጋድ ከተባለው ሶማሌላንድ ከሚገኝ የሴቶች መብት ተከራካሪ ድርጅት ጋር ይሰራሉ። ከሶማሌላንድ ርዕሰ ከተማ ሀርጌሳ የአንድ ሰዓት የመኪና መንገድ በሚርቀው በትንሽቷ መንደር ጋቢሊዬ በገራዥነት የሚታወቁት ወይዘሮ ካሜላ ኑራ ይገኛሉ። ሴትየዋ የሚገርዙት በይፋ ነው። በጅቡቲ የማይፈቀደው ይህ ጎጂ ልማድ በሶማሌላንድ አልተከለከለም። ወይዘሮ ካሜላ እንደሚሉት የእርሳቸው ስራ እንድትገረዝ የመጣችላቸውን ልጅ ወላጆች በሚፈልጉበት መንገድ መግረዝ ነው። የግርዘቱ አይነት ይለያያል። ቤተሰብ ከፈለገ የሴቶቹ ብልት የሚቆረጥበትና በእሾህ የሚሰፋበትን የግርዘት አይነት እፈጽማለሁ። ቤተሰብ ከባድ ያልሆነውን አንደኛ ደረጃ የሚሰጠውን አይነት ግርዘት ይሁን ካለ ደግሞ እርሱንም አደርጋለሁ። ለዚህም ይህን ያህል ገንዘብ ስጡኝ አልልም። እነርሱ ያቅማቸውን ያህል ይሰጡኛል። ገራዧ ካሚላ ኑራ ለገረዙበት ከአምስት እስከ 20 ዶላር የሚደርስ ገንዘብ ያገኛሉ። ካሚላ ሀሰን ደግመው ደጋግመው ሴትየዋ በሌላ ስራ እንዲተዳደሩ ለማድረግ ሞክረዋል። ይህን ስራቸውን እንዲያቆሙ ገንዘብ ሳይቀር ሰጥተዋቸው ነበረ። ካሚላ፣ አዎን፣ ይህ ተደርጎልኛል፣ ግን ባለቤቴ በህይወት ስለሌለ ቤተሰቤን የማስተዳድረው በመግረዝ ከማገኘው ገንዘብ ነው ይላሉ። ኤድና አደን ዓለም አቀፍ እውቅና የተነፈገችው የሶማሌላንድ የቀድሞ ውጭ ጉዳይ ሚኒስትር እንደዚሁም የቀድሞ የሶማሌላንድ ፕሬዚደንት መሐመድ ኢብራሂም ባለቤት ናቸው። በሴቶች የመዋለጃ አካል ላይ የሚፈጸም ትልተላን ለማስቀረት እየታገሉ ነው። በስማቸው ሆስፒታል ሰርተዋል። ሆስፒታሉ ውስጥ አዋላጆችን ያሰለጥናሉ። ትምህርታቸውን ከጨረሱ በኋላ በመላ ሀገሪቱ እርዳታ የሚሰጡ ሲሆን ህብረተሰቡን ስለ ሴቶች ግርዛት ጉዳትም ያስተምራሉ። በእርሳቸው አስተያየት ሴቶች ልጆችን መግረዝ መብታቸውን መጻረር ነው። ጤናማ ሕጻናት እንዲደሙ ማድረግ ባህልን አይጻረርም የህፃኑን መብት እንጂ። ናጋድን የመሳሰለው ድርጅትና ኤድና አደን ይህ ጎጂ ልማድ ፈጽሞ እንዲወገድ ጥሪ ማስተላለፋቸውን ቀጥለዋል።